ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል ጥቃት የፈጸሙት በመንግሥት ድክመት ነው ሲል የመላ ኢትዮጵያ አንድነት ፓርቲ መኢአድ ከሷል። ፓርቲው ሰሞኑን ባወጣው መግለጫ መንግስት ለዜጎቹ ተገቢውን ጥበቃ አላደረገም ብሏል። የመንግስት ባለሥልጣናት ሰሞኑን በሰጧቸው አስተያየቶች እንደነዚህ አይነቶቹን ወቀሳዎች ሲያስተባብሉና ተጨባጩን ሁኔታ እንደማያንጸባርቁ ሲገልጹ ቆይተዋል። እስክንድር ፍሬው የመያድን የህዝብ ግንኙነት ኃላፊ አቶ ሙሉጌታ አበበን አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት አቶ ሙሉጌታ አበበ፣ የመላው ኢትዮጵያ አንድነት ድርጅት መያድ የህዝብ ግንኙነት ኃላፊ። እንግዲህ ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል በኑዌር ዞን የተለያዩ ወረዳዎች ባደረሱት ጥቃት ከሁለት መቶ በላይ ሰዎች ተገድለዋል። አንድ መቶ ሀያ አምስት ሴቶችና ህጻናትን ተጠልፈው ተወስደዋል። ሰሞኑን ይህንን አስመልክታችሁ ባወጣችሁት መግለጫ በመንግስት ላይ ከበድ ያለ ወቀሳ ሰንዝራችኋል። ምንድን ነው የመግለጫችሁ ሂደት? መጀመሪያ ከዚህ ጀምር። መግለጫችን ምንድን ነው ርሱም ራሱ መደፈር በሌለብን ነገር መደፈራችን እጅግ ሐዘናችንን እጥፍ ብር ያደርገዋል ነው የሚለው የመግለጫው ርስ ራሱ አንዲት ሉዓላዊት ሀገር በእንዲህ አይነት የማትታወቅ ኢትዮጵያ ያደግንባት የተወለድንባት፣ የኖርንባት እንዲሁም ታሪክ የተረከብንባት እስከማትመስል ድረስ ነው የተሰማን። ሀዘንና የሀገሪቱ መደፈር የዜጎቹ አላ አላግባብ ህይወት መጥፋት፣ ደም መፈስ፣ እንዲሁም ደግሞ ክፉና ደግ ለይተው የማያውቁ ህጻናት በግዞት ተይዘው አሁን ምን እንዳሉ ምን ላይ እንዳሉ በማይታወቅበት ሁኔታ ላይ ሀገር እዚህ ደረጃ መድረሱ እጅግ መያድን መያድን ብቻ አይደለም የኢትዮጵያን ሕዝብ ሁሉ ያሳዘንና የመያድን አባላት እንዲሁም አመራሮቹን ከመቼውም በላቀ መልኩ ቁጭት ውስጥ የከተተ እንደሆነ ነው መግለጫችን የሚያብራራው። መንግስት ላይ የሰነዘራችሁት ወቀሳ መንግስት ምን አላደረገም የሚል ነው። ለምንድን ነው ለዚህ አሁን ለደረሰው ጥቃት መንግስትን ተጠያቂ ያደረጋችሁት? በጣም ጥሩ። ሲጀመር አንዲት ሀገር በጠንካራ መከላከያ አለኝ ብላ የምትናገር ሀገር ከአፍሪካ ሀገር ሁሉ ተለይታ ኢትዮጵያ በዚህ በጀግንነትና ኩሩ በሆነ ባህሪዋና ባህሏ የምትታወቅ ሀገር ይህንን ያክል ሁለት መቶ ስምንት ሰው እስከሚሆን በርካታ ከብቶች እስከሚነዱ እነዚህ ህፃናት ታፍነው እስከሚወሰዱ አንዲትን የአንዲትን ሀገር ድንበር ጥሶ የሌላው አካል ሌላው ሀገር ላይ ሉዓላዊት ሀገር ላይ ገብቶ ይህ ሁሉ እስከሚደረግ ድረስ ያ መከላከያ የት ሂዷል? ያ መከላከያ እንዲጠብቅ ለምን አልተደረገም? ድንበር ለምን አልተጠበቀም? ድንበርን ጥሶ የሚገባ ጠላት ይህን ሁሉ እድል ከፍቶ በመስጠቱ ነው መንግስትን ተጠያቂ የምናደርገው። መከላከያው ኃላፊነቱን ባለመወጣቱ፣ መንግስትም እንደ መንግስት የፌዴራል መንግስትም የክልሉ መንግስትም ይህንን ኃላፊነታቸውን አለመወጣታቸው እንዲሁም ደግሞ ከተከሰተም በኋላ አሁን ያሉበትን ምንም አይነት ያጸፋ መልስና እርምጃ እንዲሁም ለህዝብ ጥያቄ መልስ የሚሰጥ ለኢትዮጵያም ሉዓላዊነቷን የሚያስከብር ማንነቷን የሚያሳውቅ ምንም አይነት ውሃ የሚቋጥር ነገር ባለማየታችን እጅግ በጣም ከምንም በላይ ተጠያቂ ነው ብለን የምንለው ከዚህ አንጻር ነው። እንግዲህ ከመንግስት ወገን የተሰጡ አስተያየቶችን ልንገረውስ። ለምሳሌ የኮሚኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ደቡብ ሱዳን እና ኢትዮጵያ ሰፊ ድንበር የሚጋሩ መሆናቸውን ድንበሩ ሙሉ በሙሉ በመከላከያ ሰራዊት ታጥሮ ይጠበቃል ማለት እንዳልሆነ ሰሞኑን ለሪፖርተር ጋዜጣ በሰጡት ቃለ መጠይቅ ገልጸዋል። ምንድን ነው ክፍተቱ? እርሳቸው እንግዲህ ሰፊ ድንበር ነው የምንጋራው፣ ሙሉ በሙሉ የሚጠበቃል ማለት አይደለም ነው የእሳቸው አስተያየት። ደቡብ ሱዳን የተለየችው ከሰሜን ሱዳን እንጂ ኮ ከኢትዮጵያ አይደለም። ከኢትዮጵያ በእርግጥ በተለያዩ አቅጣጫዎች እና በረጅም ሰፊ ቦታ በድንበር እንጋራለን። በድንበር የምንጋራው ሀገር ግን የኢትዮጵያ ግዛት ወይም የኢትዮጵያ ወዳጅ ነው ማለት አይቻልም። አንድ ሀገር እንደ ሀገር ድንበሯን ልታስጠብቅ ይገባታል። የትኛውንም ያክል ሰፊ ግዛት ብንጋራም አገሪቱ ኢትዮጵያ፣ የእኛ ሀገር ድንበሯን ልታስከብርና ዜጎቿን ልትጠብቅ እየተገባት ባለመቻሏ ይሄ ምክንያት አይደለም። ሰፊ ድንበር ስለምንጋራ ነው የሚለው ለምን ሌሎቹን ድንበሮች እኮ በሰሜን ሱዳን በኩል እኮ ጎንደርና እስከ ሁመራ ድረስ ዜጎቹ እንኳን በነጻነት መንቀሳቀስ እስከማይችሉ ድረስ ሰራዊት ከማሰር በዚህ በደቡብ ሱዳንም በሌሎቹም አጎራባች ሀገሮች ድንበር የሚጠብቅ ሰራዊት ለምን አልተቀመጠም? ነው ይሄ ምክንያት አይደለም። እዚህ ላይ አቶ ሙሉጌታ፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥቃቱ ከተፈጸመ በኋላ ለህዝብ ባስተላለፉት መልእክት የደቡብ ሱዳን መንግስትም ሆነ ተቃዋሚዎቹ በሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትም ሆነ በሪያክ ማቻር የሚመሩት ተቃዋሚዎች እጃቸው እንደሌሉበት አረጋግጠናል ብለዋል። በእናንተ እምነት የፖለቲካ አጀንዳ አለበት ጥቃቱ ላይ ጥቃቱ የፖለቲካ አጀንዳ ያዘለ ነው ብላችሁ ነው የደመደማችሁት? አይደለም እኛ የፖለቲካ አጀንዳ አለው ጥቃቱ ብለን መደምደም አንችልም። ለምንድን ነው አጎራባች ሀገር ገብቶ ይሄንን እንደፈጸመው? ጠቅላይ ሚኒስትሩ ራሳቸው ይሄንን ቃል በሰጡበት መሰረት እኮ መጀመሪያ ቀን መግለጫ ሲሰጡ ያሉት ምንድን ነው? መከላከያ ኃይላችን የገባበት ገብቶ ከዱባ ከደቡብ ሱዳን መጥተው ይሄን ጥቃት የፈጸሙ ዜጎች በዜጎቻችን ላይ ጥቃት የፈጸሙትን ዋጋ ይከፍላል የገቡበት ገብቶ አንቆ ያመጣቸዋል ነበር ሲሉ የነበረው ስለዚህ ይሄ ቃል የት ሄዶ ነው ዛሬ አሁን የፖለቲካ አጀንዳ ነው የዚህ ነው እንደውም አሁን ያድግ በያዘው በዚህ በተፈጠረው ችግር ዝም ማለቱ ራሱ የተፈጠረውን ችግር እንደ ፖለቲካ ባላንስ መስሪያ ወይም ማረጋጊያ አድርጎ ተጠቅሞበታል ብለን ነው የምናምነው። በዚህ ላይ ግን አሁንም በመንግስት ወገን የተሰጠ አስተያየት ላስታውሰዎት እና አሁንም የኮሚኒኬሽን ጉዳዮች ሚኒስትሩ ሕጻናት የታገቱ በመሆኑ የሚወሰደው እርምጃ ጥንቃቄ በተሞላበት መንገድ መሆን ይኖርበታል ነው ያሉት እና ምናልባት እነዚህ ነገሮች ከግምት ገብተው ይሆን? እናንተ መግለጫችሁን ስታወጡ እዚህ ድምዳሜ ላይ ስደርሱ፣ በእርግጥ እኛ አሁን ኢትዮጵያ ዓለም አቀፍ ሕግን በሚጻረር መልኩ የሀይል እርምጃ እንድትወስድ አይደለም። ዓለም አቀፍ ሕጉን በጠበቀ መልኩ ግን ማድረግ የሚገባትን የዲፕሎማሲ የሚሆን ራስን የማስከበር እርምጃ አልወሰደችም ነው እኛ ያካተት ነው መግለጫችን ላይ የዓለም አቀፍ ሕጉን በቃሰ መልኩ እርምጃ ትውሰድ የሚል እምነት የለንም። እዚህ ላይ የመጨረሻ ጥያቄ አደርገዋለሁ አቶ ሙልጌታ ከዚህ በኋላ አሁን የተፈጠረውን ሁኔታ በተመለከተ ማለት ነው፣ ምን አይነት እርምጃዎች መወሰድ አለባቸው? ከመንግስት ውስጥ የሚጠበቀው ምንድን ነው ትላላችሁ? ማጠቃላይ አደርገዋለሁ። የኢትዮጵያን ሉአላዊነት የሚያስከብር የኢትዮጵያን ባህልና ቋንቋ የኢትዮጵያን አንድነት የሚያስከብር እርምጃ፣ ህገ መንግስቷ በሚፈቅደው እና አለም አቀፍ ህግ በሚፈቅደው መሰረት መንግስት እርምጃ አለበት ብለን እናምናለን። ስደተኞች እንኳን ሳይቀር አሁን በቅርብ ጊዜ ወጥተው ገንፍለው በኢትዮጵያ ላይ የተወሰደው እርምጃ እጅግ የሚያሳዝን ነው። የኢትዮጵያ ዜጎች የዜጎች ጥበቃ ከዜሮ በታች የወረደ ዜጎች እንደ ዜጎች ስላልታዩ መንግስት ለዜጎቹ ቅድሚያ ሰጥቶ ጥበቃ ሊያደርግላቸው ይገባል። ለሚነሱት ጥያቄዎች መፍትሄ መስጠት እንኳን ባይችል ይህም ከአጀንዳ ነው ቢሉት እንኳን ዜጎች እንዴት በስደተኛ እንኳን ያንዲት ሀገር ስደተኛን ያስጠግታ የምታኖር ሀገር በስደተኛ እርምጃ ሲወሰድባት እንኳን መንግስት እንዴት እንደ መንግስት አይሰማውም? እንዴት እንደ መንግስት አይሰራም? ይህንን ነው ማስተላለፍ የምፈልገው። አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ። ስለ ጊዜው አመሰግናለሁ።